ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ በዛሬው ሚያዚያ 17 2009 ዓ ም የጋቢና ምሽት ፕሮግራማችን በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር ከአምስት ነጥብ ስድስት ወደ ሰባት ነጥብ ሰባት ነጥብ ስምንት ሚሊየን ጨመረ። የጨመሩ አንዱ ወደ አንድ ነጥብ አምስት ሚሊዮን አካባቢ ኦሮሚያ ክልል ነው። ሁለት መቶ ሶስት ሺሁ ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ነው። ሶስት መቶ አራት ሺ አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ ናቸው። በጋቢና ይዘናቸዋል። በሌላ በኩል የመገናኛ ብዙኃን ነጻነት እንደ ዘንድሮ ዓመት የከፋ ይዞታ ኑሮ ታያውቅም ይላል። በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው አመታዊ ሰንጠረዥ ዘገባለን። በሌላ በኩል መቀመጫውን ኦስትሪያ ቪየና ካደረገው ዓለም አቀፉ ፕሬስ ኢንስቲትዩት የአለም የፕሬስ ነጻነት ጀግና የሚል ስያሜ ያገኘው እስር ላይ የሚገኘው ጋዜጠኛ እስክንድር ነጋ ባለቤት ጋዜጠኛ ሰርካለም ፋሲልን ይዘናታል። በዚህ ሽልማት የተሰማኝ ትልቅ ደስታ ነው፣ የአሸናፊነት ስሜት ነው፣ የድል አድራጊነት ስሜት ነው። ሌሎች ዘገባዎችም አሉን፣ ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ላየር እናበቀዋለን። ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ የምሽቱን ዜናዎቻችን ይዘን ተመልሰን መተናል። በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር በአራት ወራት ውስጥ በሁለት ሚሊዮን ጨመረ። በአሁኑ ሰዓት አስቸኳይ የምግብ እርዳታ የሚፈልገው ሕዝብ ቁጥር ሰባት ነጥብ ሰባት ነጥብ ስምንት ሚሊዮን ደርሷል ብሏል የብሔራዊ አደጋና ዝግጁነት ኮሚሽን። ዝርዝሩን ከዜና በኋላ ይዘን እንመለሳለን። በሌላ ወገን የመገናኛ ብዙሃን ነጻነት እንደ ዘንድሮው ዓመት የከፋ ይዞታ ኖሮት አያውቅም ይላል በፋሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው አመታዊ አለም አቀፍ የሚዲያ ነጻነት መለኪያ የደረጃ ሰንጠረዥ ኢትዮጵያ በዚህ በማያስመዘግነው ደረጃ ላይ ከመቶ አንድ መቶ ሰማንያ ሀገሮች መቶ ሀምሳኛ ደረጃ ላይ ትገኛለች። የዚህን ዘገባ ዝርዝርም እንመለስበታለን። ወደ ዓለም አቀፍ ዘገባዎቻችን ስናመራ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለትልልቅ ኮርፖሬሽኖች፣ ለግለሰቦች ግብር የመቀነስ እቅድ እንዳላቸው በማሉ በመሀሉ ዎል ስትሪት ዛሬ ከፍተኛ የአክሲዮን መጠን መዝግቧል። የእስያ ገበያዎች መጠን ደግሞ ሌሊቱን ኑሮ አድሯል። ትራምፕ ዛሬ ይፋ እንዳደረጉት በሚጠበቀው የግብር ቅነሳ እቅዳቸው መሰረት የሀገሪቱ ምክር ቤት የትልልቅ ኮርፖሬሽኖችን የግብር ክፍያ ከ35 በመቶ ወደ 15 በመቶ እንዲቀንስ ይጠይቃሉ ተብሎ ይጠበቃል። ለፕሬዝደንትነት ይወዳደሩ በነበሩበት ወቅት ቃል የገቡት ጉዳይ ነው ተብሏል። የአሜሪካ ኮርፖሬሽኖች የሚከፍሉት ግብር በአለም ደረጃ በኢንዱስትሪ በበለጸጉ ሀገሮች ያሉት ከሚከፍሉት Café a la tablual. ወደ ሶማሊያ ነው የምናመራው። ዩናይትድ ስቴትስና ብሪታንያ ባለፈው ወር በበርካታ የመካከለኛው ምስራቅ የአየር መንገዶች የተሳፈሩ መንገደኞች የላፕቶፕና የታብሌት ኮምፒውተሮች እንዳይይዙ አግደዋል። የአየር መንገዶች ደህንነትን ለመጠበቅ እንደሆነ ባለስልጣኖችም ገልጸዋል። ባለፈው ዓመት የካቲት ወር ላይ ዳሎ በተባለው የሶማሊያ አየር መንገድ ላይ በላፕቶፕ የተደበቀ ፈንጂ ማፈንዳቱን እንደ ምሳሌም ጠቅሰዋል። በፍንዳታው የሞተው አጥፍቶ ጠፊው ብቻ ነበር በዛን ጊዜ። የሱማሊያ መንግስት ታዲያ በሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ ላይ የጸጥታ ደህንነት ለመጠበቅ የወሰዳቸው እርምጃዎች ስላሉ የአሜሪካንና የብሪታንያ ምሳሌ በመከተል ኤሌክትሮኒክ ሰዎችን ከአውሮፕናል የማገድ እቅድ የለኝም ብሏል። አደን አዴ ዓለም አቀፍ አውሮፕናል ማረፊያ ዋና ስራ አስኪያጅ ብርጋዴል አብዲ አሽኬር ጃማ የአውሮፕላን ማረፊያው ሰራተኞች በአካባቢው ጠንካራ የጥበቃ ስርዓት ፈጥረዋል ሲሉ ለአሜሪካ ድምጽ ሬዲዮ የሶማሌኛ አገልግሎት ገልጸዋል። በመጨረሻም ብሩንዲ ምግብ ለማድረስ የምግብ ጭነት ይዘው ለመግባት የሞከሩ አስር የጭነት መኪናዎች በጸጥታ ስጋት ምክንያት መግባት አትችሉም ተብለው ወደ ሩዋንዳ መኪና መዲና እንደተመለሱ ታውቋል። የጭነት መኪናዎቹ ለኮንጎ ስደተኞችና የዓለም ምግብ ፕሮግራም ለሚረዳቸው ሰዎች የሚሰጥ ሶስት መቶ ቶኖች የሚሆን ባቄላ ጭነው ባለፈው አርብ ድንበር ላይ ደረሱ በኋላ ለመግባት በመከልከላቸው ትላንት ወደ ሩዋንዳ መዲና ኪጋሊ ተመልሰዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የሚሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን። ጋቢና በኢትዮጵያ በድርቆ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር በአራት ወራት ውስጥ በሁለት ሚሊየን ጨመረ። በአሁኑ ሰዓት አስቸኳይ የምግብ እርዳታ የሚፈልገው ሕዝብ ቁጥር ሰባት ነጥብ ሰባት ሚሊየን ደርሷል ተብሏል። ጽዮን ግርማ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አቶ ምትኮ ካሳን አነጋግራ ተከታዩን ዘግባለች። ጥር ሁለት ሺህ አስራ ሰባት እንደ አውሮፓ አቆጣጠር ይፋ አደረግነው ነው። ሀዛ ለ አምስት ነጥብ ስድስት ሚሊዮን እና እሱ ያው ከድርቅ የተከሰተባቸው የአርብቶ አደር አካባቢዎች ላይ ድርቁ ከጊዜ ወደ ጊዜ እየጨመረ ነው መምጣቱ፣ የተረጂ ቁጥር አሁን ባለው ሰባት ነጥብ ሰባት ስምንት ሚሊዮን ሆኗል። የጨመረበት ቦታ የት አካባቢ ነው የጨመረው? አንዱ ወደ አንድ ነጥብ አምስት ሚሊዮን አካባቢ ኦሮሚያ ክልል ነው። ሁለት መቶ ሶስት ሺሁ ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ነው። ሶስት መቶ አራት ሺህ አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው አንዱ አሴስመንት የአምስት ነጥብ ስድስት አሴስመንት ወይንም የመኸር ቅድመ አዝመራ ግምገማ ከተሰራ በኋላ የበረዶ ያጋጠማቸው አካባቢዎች አሉ፣ ውድጭ ያጋጠማቸው አካባቢዎች አሉ፣ ጎርፍ ያጋጠማቸው አካባቢዎች ስላሉ እነዚህ በውድቅ በጎርፍና በበረዶ ሰብላቸው የወደመባቸው ሰዎች ናቸው። እንግዲህ ተጨማሪ ሶስት መቶ አራት ሺ የእነዚህ ድምር ውጤት ነው። ቁጥሩን ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ሰባት ስምንት ሚሊዮን እንዲያድግ አደረገው። ኢትዮጵያ ረሀብ ባለባቸው አገራት ውስጥ አልተካተተችም። ኢትዮጵያ መቋቋም ችላለች ድርቁን ብሏል እና መቋቋም ከተቻለ የቁጥሩ መጨመር እንዴት ተከሰተ? የቁጥሩ መጨመር ያው እርዳታውን ስናቀርብ የነበረው ለአምስት ነጥብ ስድስት ሚሊዮን ዜጎቻችን ነው። ስለዚህ እሱን እያቀረበን ባለንበት ሁኔታ ነው በእርዳታ ማዕቀፍ ውስጥ ያልነበሩ ዜጎቻችን ናቸው እንግዲህ በተጨማሪነት የመጡት ለዚህ እነሱንም በተመለከተ ከዚህ ከሚያዝያ አንድ ሁለት ሺ ዘጠኝ ከኛ አቆጣጠር አመተ ምህረት ጀምሮ እርዳታ እየቀረብን ያለ ነው፣ በሰባት ነጥብ ሰባት ስምንት ሚሊዮን። ስለዚህ እነዚህ አሁን እርዳታ ማዕቀፍ ውስጥ የገቡት ቀደም ሲል አምስት ነጥብ ስድስት ሚሊዮን ውስጥ ያልነበሩ ዜጎቻችን ናቸው። የገንዘብ እርዳታው አንድ ቢሊዮን ዶላር አካባቢ ነበር የሚያስፈልገው። ከሱ ምን ያህል ተገኘ? አሁን ተጨማሪ ገንዘብ ያስፈልጋል ወይ? እንግዲህ ብዙም አይደለም። አሁን የሰጡ አሉ። አሁን ለምሳሌ የአሜሪካ መንግስት ወልድ ፉድ ፕሮግራም አማካኝነትና ና የጆፕ የሚባለው የጆይንት ኢመርጀንስ ኦፕሬሽን በሚባለው አማካይነት አንድ መቶ አስራ አራት ሚሊዮን ዶላር አካባቢ ሰጥተዋል። ሌሎችም አንዳንድ መንግስታትም ከአስር ሚሊዮን ዶላር ያነሰ በየሀገሩ ማለት ነው የሰጡ አሉ። ነገር ግን ከምንፈልገው የእርዳታ አቅርቦት አኳያ ሲታይ የተቀዛቀዘ ነው ብለን ነው የምንወስደው። ለምን ቢባል እነሱም ላይ ምንም ማድረግ አይቻልም። ያ በአሁኑ ሰዓት ዓለም አቀፍ ሁኔታዎችን ስናይ በርካታ ሀገሮች ቸነፈር ያወጀው አሉ። የእርዳታ ፍላጎቱም የዛን ያህል ያደገ በመሆኑ በእነዚህ አካባቢዎች የመያዝን መወጠት ነገር ስላለ ነው። ስለዚህ ይህንን ግምት ውስጥ በማስገባት የኢትዮጵያ መንግስት ነው እንግዲህ በትልቁ እየሰራ ያለው እና በዚሁ መሰረት የፌዴራል መንግስትም ባለፈው እንደገለጽ ነው አንድ ቢሊዮን የኢትዮጵያ ብር መድቦ እንደ መጀመሪያ ዙር የተንቀሳቀስ ይገኛል። ከዛም ባሻገር ደግሞ ክልል መንግስታትም እንደዚሁ ከራሳቸው ክልል በጀት መድቦ የተንቀሳቀሱ ይገኛል። ሌላውና ለሌሎች ሀገሮችም እንደ ምሳሌ መወሰድ የሚችለው አሁን ክልል ለክልል ድጋፍ የተደራረጉ ነው ያሉት። ለአብነት ለማንሳት አሁን የትግራይ ክልል ለሶማሌ ክልልና ለኦሮሚያ ክልል እርዳታ ቀርቧል። የአማራ ክልልም እንደዚሁ ለሶማሌ ክልልና ለኦሮሚያ ያቀረበበት ሁኔታ አለ። የአፋር ክልል ደግሞ ለሶማሌ ክልል እርዳታ የቀረበ ነው ያለው። ከዛ ባሻገር ደግሞ ባለ ሀብቶች በራሳቸው ተነሳሽነት የተደራጁ እህል ከመሀል ሀገር በመግዛት መኖ በመግዛት እያቀረቡ ነው የሚገኙት። እነዚህ ድርቅ የተከሰተባቸው አካባቢዎች ትምህርት የለም ባለፈው ስናነጋግራቸው ትምህርት ተማሪዎች ትምህርት ቤት መሄድ አልቻሉም ብለውን ነበረ። አሁን ተማሪዎች ትምህርት ቤት እየሄዱ ነው ወይ? እንደዚሁም ደግሞ ረሃብ የተከሰተባቸው አካባቢዎች አሉ ወይ? ከድርቁም በተጨማሪ ረሃብ በእኛ ኮንቴክስት የለም። ለምንድነው ረሃብ የሌለበት ምክንያት እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ ሊቀርበላቸው ስላለ ነው ስለዚህ ድርቁ አለ ረሀብ የለም ለምንድነው የሌለው ያው ቀደም እንደገለጽኩት ሙሉ እርዳታ የቀረበን የሚገኘው ለሁሉም አካባቢዎች አንድ ይሄን ሁለተኛ ደግሞ በትምህርት ቤት ረገድ በትክክል ድርቅ በተከሰተባቸው አካባቢዎች የትምህርት ማቋረጥ ነበር ያን ለመፍታት የትምህርት ቤት መገባ ፕሮግራም ነው እንደ አማራጭ ቶስ የተሰራ ያለው ለዚህ ስራ የፌደራል መንግስት አንድ መቶ ዘጠና ስምንት ሚሊዮን ብር መድቧል ከዛ ባሻገር ደግሞ ክልሎችም ከራሳቸው በጀት የመደቡበት አግባብ አለ ከዛ ባሻገር እንደነሴቭ ዘ ችልድረን ይመሳሳል የመሳሰሉቱ እንደ ፕላን ኢንተርናሽናል፣ ወርልድ ፉድ ፕሮግራም የመሳሰሉቱ አጋሮች አኳያ እነዚህም በትምህርት ቤት ምገባ ፕሮግራም ውስጥ ገብቶ የሰሩ ነው የሚገኙት። በጣም አመሰግናለሁ። እግዜር ይስጥልኝ አቶ ምትኳ ስላ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናመራለን። የመገናኛ ብዙኃን ነጻነት እንደ ዘንድሮ ዓመት የከፋ ይዞታ ኖሮት አያውቅም ይላል በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው ዓመታዊ ዓለም አቀፍ የሚዲያ ነጻነት መለኪያ የደረጃ ሰንጠረሽ በአካል ላይ የሚፈጸሙ ጥቃቶችና እስራቶች የበረቱበት መንግስታት የመናገር ነፃነትን የሸበቡበት አመት ነው ብሎታል ሪፖርቱ። በተለይ ደግሞ ዲሞክራሲያዊ የሚባሉ ሀገሮች ባለፈው አመት የሚዲያ ነጻነት አሽቆልቁሎባቸዋል ዘግናኝ መግለጫዎችና አፋኝ ህጎች ወጥቶባቸዋል ይላል ሪፖርቱ። አያይዞ በአካል ላይ የሚፈጸሙ ጥቃቶችና ስርዓቶች መንግስታት የመናገር ነጻነትን የሸበቡበት መንገድ ነው ይላል። ይህ የድንበር የለሽ የጋዜጠኞች ቡድኑ ሪፖርት ኢትዮጵያ በዚህ በማያስመሰግነው ደረጃ ላይ ከ180 ሀገሮች 150 ላይ ተቀምጣለች። አለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በበኩሉ በዚህ አመት ባወጣው ሪፖርቱ ኢትዮጵያ 16 ጋዜጠኞችን በማሰርና የመናገር ነጻ ነጻነትን በማፈን ከአፍሪካ ሶስተኛ ሀገር ብሏታል። በዚህ ሰንጠረዥ ሰሜን ኮሪያ የመጨረሻውን ደረጃ ስትይዝ፣ ኤርትራ በአንድ ደረጃ ከፍ ብላ ተከትላለች። ኖርዌይ፣ ስዊድን፣ ፊንላንድ፣ ዴንማርክ እና ኔዘርላንድስ በዓለማችን ጋዜጠኞች በነጻነት ስራዎቻቸውን የሚያከናውኑባቸው ሀገሮች ሆነዋል። በኢትዮጵያ የረጅም ጊዜ እስራት ከተበየነባቸው ጋዜጠኞች አንዱ ጋዜጠኛ እስክንድር ነጋ ነው። እስክንድር ከትላንት በስቲያ መቀመጫውን ኦስትሪያ ቬና ካደረገው ዓለም አቀፉ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና የሚል ስያሜ አግኝቷል። እዚህ ዩናይትድ ስቴትስ የምትገኘው ባለቤቱን ጋዜጠኛ ሰርካለም ፋሲልን ስለዚህ ሽልማት እና ስለ ሌሎች የቤተሰብ ጉዳዮቿ ጠይቀናታል። ዓለም አቀፍ ፕሬስ ኢንስቲትዩት እስክንድርን በመሸለሙ ታላቅ አክብሮት አለኝ። በዚህ ሽልማት የተሰማኝ ትልቅ ደስታ ነው። የአሸናፊነት ስሜት ነው። የድል አድራጊነት ስሜት ነው። በስልጣን ላይ ያለው መንግስት እስክንድርን ስለ ጻፈ ብቻ አሸባሪ በሚል ታርጋ ለጥፎበት የአስራ ስምንት ዓመት ፍርድ ፈርዶበታል። ዓለም ግን እስክንድር አሸባሪ አለመሆኑም በጻፈው ጽ ብቻ መታሰሩን አውቀው ለዚህ ሽልማት ሲያጩትና ሲያበረክቱለት የተሰማኝ ደስታ በጣም ትልቅ ነው። የኢትዮጵያ መንግስት የፈጠራ ክሱን ውድቅ የሆነበት ተቀባይነት ያጣበት መድረክ ነው የሚሰማኝ። እርግጥ የኢትዮጵያ ሕዝብ እስክንድርን ካጀገነው ቆይቷል፣ ይህንን ክስ አልተቀበለውም። ቢሆንም ዓለም አቀፍ ሚዲያዎችም ደግሞ ይህንን ተቀብለው እስክንድርን ለዚህ ሽልማት በማብቃታቸው በጣም ትልቅ ደስታና ና ትልቅ የድል አድራጊነት ስሜት ተሰምቶኛል። በግሌ ሰርካለም ፋሲል እንግዲህ አንቺ ራስሽ ጋዜጠኛ ነበርሽ፣ እስር ቤት ነበርሽ፣ እስር ቤት ነው ልጅሽንም የተገላገልሽው። አሁን ደግሞ በስደት ነሽ። በስደት ውስጥ ሆነሽ ለብቻ ልጅ ማሳደግ እንደዚሁም ደግሞ ባለቤትሽ ኢትዮጵያ በእስር ቤት ነው ያለው እና ምን ይመስላል ህይወትሽ? ኑሮሽ ምን ይመስላል? የልጅሽ ሁኔታ ምን ይመስላል? ልጅሽ ስለ አባቱ አይጠይቅም? ጥያቄ አያነሳም? ምን አይነት ሀሳብ ነው ያለው ያለው ስለ አባቱ እንግዲህ እንዳልሽው እስክንድር ከታሰረ አሁን ስድስት ዓመት ሊሞላው ነው። በአካል ከተለያየን ስድስት ዓመት ነው። በዓይነ ስጋ ካየሁትኝ ወደ አራት ዓመት ሊሆነ እዚህ ከመጣው በስደት የስደት ህይወት በዛ ላይ ልጅ ይዞ በጣም ከባድ ነው። በብቸኝነት ግን ቢሆንም ችግሬንም ሁሉ ነገሬንም የተጋሩኝ ብዙ ኢትዮጵያኖች አሉ። አንድም ቀን ሳላስብ አንድም ቀን እንዳይሰማኝ ከጎን ያልተለዩ ብዙ ወገኖች አሉ። በዚህ አጋጣሚ ምስጋና ይድረሳቸው። ናፍቆት በአሁኑ ሰዓት እያደገ ነው። ሁሉን ነገር መጠየቅ ጀምሯል። በፊት ከነበረበት የእውቀት ግንዛቤ አሁን ከፍ ማለት ጀምሯል። ስለ እስክንድር ይጠይቃል። በምን እንደታሰረ ይጠይቃል። ግንዛቤ አድሮበታል። እኔም በተቻለ መጠን ላስረዳው ሞክራለሁ። በፊት እስክንድር ሲባል ትርጉሙንም ባያውቀው አሸባሪ ነው፣ አሸባሪ ብሎ ነበር የሚፈርጀው። አሁን ለምን ታሰረ? ስለ ጻፈ ነው፣ ጋዜጠኛ ነው። ያው በትንሿ ጭንቅላቱ የተወሰነ ነገር እያሳደረ ነው። እግዚአብሔር ይመስገን። በጥሩ ሁኔታ ላይ ነው የሚገኘው የምንገኘው። እስክንድር በአሁን ሰዓት ላይ ከሁለት ሰዎች በላይ አይጠየቅም። በዘመድ አዝማድ በጓደኛም አይጎበኝም። የሚነበብም ነገር አይገባለትም። የታሰረው አምስት ሰዎች ጋር ነው። የሰብአዊ መብት አያያዙ በጣም አደገኛ ነው። በአንድ ለሊት ሶስት ጊዜ እየተገባ የሚፈተሽበት ሁኔታ ነው ያለው ለሌሎች እስረኞች በትንሿም የተፈቀደውን ነገር እስክንድር ጋር አልተፈቀደም ይሁን እንጂ እስክንድር በጽናት በሞራል ሁሉን ነገር ተቀብሎ በጥሩ ሁኔታ እንዳለ እሰማለሁ አሸባሪ ነው የሚለውን ነገር ናፍቆት ምን ለማለት ፈልጎ ነው እስኪ እሱን አብራሪልኝ እኔ ግራ ነው የሚገባኝ እንግዲህ እስክንድር ሲታሰር ናፍቆት የአምስት አመት ልጅ ነበር የአምስት አመት ከሶስት ወር የሚሰማው ነገር አለ፣ በቤትም በአካባቢም። አሸባሪ ትርጉሙን አያውቀውም። ግን እንዲሁ እንዳጋጣሚ አንድ ቀን ነው አሸባሪ፣ ከሰው ጋር እያወራሁን አሸባሪ አሸባሪ ይላል እሱ። ምንድን ነው አሸባሪ? ናፍቆት ስለ አሸባሪ ትርጉም ታውቃለህ ስለው አዎ አለኝ ፈጥነው። ምን ማለት ነው አሸባሪ ስለው እስክንድር ማለት ነው አለኝ። በጣም ነው የደነገጥኩት እውነት ለመናገር በዛ ግንዛቤው። ትምህርት ቤት የሌሎች ጓደኞቹ ወላጆች አባታችን ይሄ ነው ወይም ያለበትን የሙያ የሌሎች ጓደኞቹ አባታቸው ያሉበትን የተሰማሩበትን ሙያ ሲያወሩ ናፍቆት እንደ ትልቅ ጀብድ አርጎ የኔ አባት አሸባሪ ነው ብሎ ሊያወራ የሚችልበት መንፈስ ነበር የነበረው። አሁን ግን አሸባሪ ማለት መጥፎ ነገር፣ ሰውን አጥፍቶ ጠፊ፣ ለሰው መጥፎ እንደሚያደርግ በስሱ ማለት በሚገባው መንገድ ለማስረዳት ሞክር፣ ያለው እስክንድር ጋዜጠኛ ነው ስለሚጽፍ ነው የታሰረው። አሸባሪ ማለት ትርጉሙ መጥፎ ነው የሚለውን ነገር ከጭንቅላቱ አውጥቼለት በትንሹም ቢሆን እየተገነዘበና እየተረዳ መጥቷል። እሺ ሰርካለም ፋሲል በጣም ነው የማመሰግነው፣ እግዜር ይስጥልኝ። እኔም በጣም ነው የማመሰግነው፣ እግዜር ይስጥልኝ፣ እግዜር ያክብርልኝ። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ትምህርትና ስልጠና የወሰዱ አፍሪካውያን የልምድ ልውውጥ የሚያደርጉበት የሶስት ቀናት ሴሚናር ትላንት በአዲስ አበባ ተጀምሯል። ከአስር የአፍሪካ ሀገራት የተውጣጡ በዩናይትድ ስቴትስ የተማሩ ወይም የሰለጠኑ ተጋባዦች የሴሚናሩ ተሳታፊዎች ናቸው። በቦታው ተገኝቶ የነበረው እስክንድር ፍሬው ከተሳታፊዎቹ አንዱ የሆኑትን አቶ ሳሙኤል አለማየሁን አነጋግሯል። በጣም አመሰግናለሁ ስለጊዜዎት፣ አቶ ሳሙኤል አለማየው የካምብሪጅ ኢንዱስትሪስ ኃላፊነት የተወሰነ የግል ማህበር ማኔጂንግ ዳይሬክተር። እንግዲህ በዩናይትድ ስቴትስ ስልጠና ወይ ትምህርት የተከታተሉ የተለያዩ አፍሪካ ሀገራት ዜጎች ባሉበት ስነ ስርዓት ላይ ነው ገለጻ ያደረጉት እና ለነዚህ ሰዎች እንግዲህ በተለያየ ዘርፍ ሰልጥ ነው ለመጡ ልምድ መለዋወጥ ምን ያህል አስቸጋሪ ነው? መጀመሪያ ተጠቅላላ ያለ አስተያየት ስጠኝ። በጣም አመሰግናለሁ ይህንን ድል ስለሰጠኸኝ። በብዙ መስክ ለመጡ ሰዎች ከመጀመሪያው መገናኘት ራሱ በጣም ከባድ ነው። እንዴት ታገኛቸዋል? ፌስቡክ ላይ ፈልገ አይደለም ወይ ሊንክድ ላይ ፈልገ አይደለም። እንደዚህ አይነት ፕሮግራሞች ሲኖሩ ቬት አድርገው ወይንም በደንብ አድርገው እያንዳንዱን ሰዎች ባክግራውንዳቸውን፣ ማንነታቸውን፣ የስራቸውን ችሎታ የሚሉት ነገር እውነተኛ መሆኑን አጣርቶ ወይም ኤምባሲው እነዚህ ሰዎች ሁላ አንድ ቦታ ማገናኘትና እንዲረዳዱ ሀሳብ እንዲሰጣጡ ሌሎችም ሰዎችንም እንዲያገኙ ማድረጋቸው በጣም ትልቅ ነገር ነው። ከአስር ሀገራት የመጡ ናቸው። ቁጥራቸው አነስ መደረጉ የመነጨ ነው። ከበርካታ አፍሪካ ሀገራት ሰዎች ወደ አሜሪካ ሄደው ትምህርት እንደሚቀስሙ ስልጠና እንደሚወስዱ ይታወቃል። እና ምን ጥቅም አለው ማነሱ? የማነሱ ጥቅም ሁል ጊዜ ኢንቲሜት ያደርገዋል። ትንሽ ከሆነ ለመገናኘት በደንብ አድርጎ ሀሳብ ለመለዋወጥ በጣም ደግሞ ጓደኝነትን ደግሞ ለማዳበር ጊዜ ያስፈልጋል። በጣም ብዙ ሰው ሲበዛ በጣም ይከብዳል። ስለሆነ አጠር አነስ ያሉ ግሩፖቹ ነው እንትን ሲሉ በጣም ጥሩ ነው። ያም ደግሞ ሳይድ ኤፌክቱ ደግሞ በጣም ብዙ ሰውን ኢምፓክት አታረግም። እንግዲህ የመጀመሪያውን ገለጻ ያደረገው ያደረጉት ወይም ፕሬዘንቴሽን ያቀረቡት እርስዎ ኖት፣ ለዚህ ቡድን ለዚህ ስብስብ ማለት ይቻላል። ምን እንዲያካፍሉ ነበር የተጋበዙት? ምን ነበር የገለጻው አላማ? እንዳካፍል የተጠየኩት ኢትዮጵያ ውስጥ ስላለኝ ልምዶች፣ ልምዴንና ተመክሮ ለመካፈል አጠቃላይ ደግሞ ለነሱም ደግሞ ለመደገፍና ስሜታቸውን እዚህ ሀገር ላይ ለሚሰሩት ኢትዮጵያ ላላቸው ቆይታ ለማነሳሳትና ድጋፍ ለመስጠት ነው የተጠራውት። እሱንም ነው አብዛኛው የዚህ በንግድ ዘርፍ ያለውት ልምድም በምዕራባውያን ዓለም ወይም በአሜሪካ ሀገር ያለ ነውና እዛ ያለን ተሞክሮ እዚህ ካለ ተጨባጭ ሁኔታ ጋር አስታርቆ እንዴት መስራት ይቻላል? ዋነኛው ፈተና ምንድን ነው? በጥያቄዎችም ሲነሱ ስለሰማው ነው። በገለጻ ወቅት በጣም ትክክል ነው። ለኔ እዚህ ኮኮ በጽባ ነበር ማለት የነበረው ከዛ ወደ አሜሪካን ሄጄ ሃይ ስኩል እና የኮሌጅ ትምህርቴን አሜሪካ ውስጥ ተምሬያለሁ። ከዛ በኋላ ግን እዛ ሰረቼ ተሰፍሞን በኋላ ወደ ኢትዮጵያ ስመለስ እና ሌሎች አፍ የአፍሪካ ስሰራ በጣም ብዙ ፈተናዎችን አጋጥመውኛል። እንደ ኢንቨስተር ሁኜ ስሰራ፣ እንደ ስራ ፈጣሪ ስሰራ በጣም ብዙ ቻሌንጆችን። ለሰዎቹ ማስተማር የፈለግኩት ማሳየት የፈለግኩት ከኔ ድካም ከኔ ቻሌንጅ ከኔ ትግል ነው። ልታስተምር የምትችለው በዛ ትግል ያለፈ ሰው ነው ለመናገር የሚችለ አንዳንድ ነገሮቹ ላይ እና አሜሪካ ውስጥ ሀሳቡን ሁላ ይሰራ ና እንግሊዝ ውስጥ ሀሳቡን ሁላ ለኢትዮጵያ ትእዛዝ ተሰጥቷል ይደረግ እንደዚህ ነው እንላለን አሁንም ውስጥ ልማት ሀብት ማምጣት ከፈለግ ኢትዮጵያ ውስጥ መቆየት አለብህ፣ ኢትዮጵያ ውስጥ መታገል አለብህ እና ያ ያንን ነው እኔም የተማርኩት፣ ያንን ነው ሼር ማድረግ የፈለግኩት። እንግዲህ እርስዎ ስለ መውደቅ መነሳትም ሲያብራሩ ነበር እና እርስዎ ከዚህ ከመውደቅ መነሳት በኋላ ዋነኛው የአቶ ሳሙኤል ስኬት ምንድን ነው? አጠቃላይ በጣም ብዙ ፕሮጀክቶችን አሳክቻለሁ። 24 ዓመት ሳይሞላኝ ጡረታ የመውጣት እድልን አግጄ ነበረ። እነዚህን ሁላ በጣም ትላልቅ ሰክሰሶች ብያቸው ነበረ። ከትላልቅ ዩኒቨርሲቲዎች ተምሬያለሁ። ግን ሁል ጊዜ እኔም ማንነቴን እንትን የሚሉኝ አንድ ፕሮጀክት ላይ መውደቅ ማለት እንዴት እንደሚወደቅ ኢንቴሌክቹዋል ፕሮፐርቲ ብዬ ነው የማስበው፣ ወይንም ለየት ያለ ሌላ ሰው የማያውቀው ሚስጥር ብዬ ነው የማስበው እና ለእኔ አነስ ያሉ አሁን 30 ዓመቴ ነው። በ30 ዓመቴ ውስጥ በጣም ብዙ ነገሮችን ሰርቻለሁ። ግን በጣም ብዙ ውድቀቶችን ማይቻለው እና ለእኔ ማንነቴ ውድቀቱም ሰክሰሱም አንድ ላይ ነው ማንነቴን የሚሰጠኝ እንለኩባቸውን ፕሮጀክቶች ከምንም የበለጠ የምወዳቸው ፕሮጀክቶች እነሱ ናቸው። ለምን በጣም ብዙ ትምህርት አስተምረውኛል፣ ማንነቴን ገልጸውልኛል፣ ማንነቴን ሼፕ አድርገውልኛል። ውድቀት ሲባል ሁልጊዜ ጊዜ የማንነት ኦ ያሰውኮ የወደቀ ነው፣ ኦ ያሰውኮ የከሰረ ነው ብለን ነው የምናየው በብዛት። ግን እንደዛ ለመታየት ያለበት ማየት ያለብን እያንዳንዱ የምንሰራቸው ነገሮች ራሳቸውን የቻሉ ፕሮጀክቶች ወይንም ሀሳቦችና ስራዎች ናቸው። ያ ሀሳብና ስራ አዲስ ከሆነ ፈጠራ ከሆነ ማንም ሰው አያውቀው እንደሚሳካ እንደማይሳካ፣ ሊወድቅም ሊሳካም ይችላል ግን ሁለቱንም ድል ይዞ ነው የሚገባው። ስለሆነ በፍጥነት መውደቅ እና ደግሞ በርካሽ መውደቅ ነው ማሰብ ያለብን፣ ብዙ ሳይከስሩ መውደቅ ማለት ነው። ሳይከስሩ መውደቅ እና በአጭር ጊዜ ውስጥ መውደቅ። ከዛ በኋላ ያቺ እኛ አይደለም የወደቅ ነው እኮ የሐሳብ ነው የወደቀው። ያንን ነው ማሰብ ያለብን። ያንን ሐሳብ እንዲወድቅ አድርገ ቶሎ ደግሞ ለሚቀጥለው ሐሳብ ወይም ያንስን ሐሳብ እንቀይረዋለን፣ እናዳብረዋለን፣ እናሳለዋለን እና እንደዛ አድርጎ መስራትን ነው የምደግፈው በብዛት አሜሪካን አገር ውስጥ ይህንን እኮ ሐሳብ ስሰራ ወድቄ ነበር ካልኩኝ የሚቀጥሩኝ ሰዎች ደ በጣም እሱ ያውቃል፣ እንዴት እንደማይሰራ ይሄ ነገር፣ እስቲ ና ብረህን ስራ ብለው ነው የሚጠሩ። ከዛ ተምረዋል ከውድቀቱ ሁ አንድ ነገር ወደቀብኝ ሲል ስፔሻሊ ሲሊኮን ቫሊ ውስጥ ካሊፎርኒያ፣ እኔ ወደኩኝ አይልም በምንም ታምር። ሀሳቡ ወደቀ፣ አወደኩት፣ አወደግኩት፣ በደንበርጌ አለፋውትና አሸቼ ጣልኩት። ከዛ በኋላ ደግሞ ሌላ ፈላጋ ሄድኩኝ ብሎ ነው የሚያስበው። ኢትዮጵያ ውስጥ ግን ሀሳቡም ራሱን ያደረገውና ሀሳቡም እኔ ይሞደቅን ይልሃል። ከዛ ሞራልህም አብሮ ይወድቃል እና ያ በጣም በጣም በጣም በጣም መቀየር ያለበት የአስተሳሰብ ለውጥ ነች። አንተ አደለም እኮ የምትወድቀው፣ የሚወድቀው ሀሳቡ። ሀሳቡን አውድቀው የማይወድቅ ነገር ሀሳብ እኮ የለም። ፌል ያላደረገ ቢዝነስማን አለኝ ካለክ ወይም አለውኝ ካለ ኢትዮጵያ ውስጥ እየዋሸክ ነው፣ አትመነው። ሁሉም ፌል አድርጓል። ግን በፍጥነት መውደቅ በአጭር በትንሽዬ ብር መውደቅ፣ ከዛ በኋላ ሀሳቧን ማለት ነው። ከዛ በኋላ የተለያዩ ሀሳቦች እየነጠረ ጥሩ ሀሳብ የተሻሻለ ሀሳብ እንዲወጣ ጊዜ ትሰጠዋለ፣ ታይም ትሰጠዋለ፣ ኦፖርቹኒቲ ትሰጠዋል ማለት ነው። አሜሪካን ሀገር ፎር ኢንፎ የሚባለውን ኩባንያ ስንጀምር መጀመሪያ የፈለግነው ሰዎች የስፖርት ውጤቶችን ብቻ እንዲያገኙ ማድረግ ነበረ። ከዛ በኋላ ግን የተመለከትነው ያ በጣም አዋጭ አልነበረም። ለኛ እዛ ላይ ፎከስ ስናደረግ አልሆነልንም ወደ ሰራችሁ ከሰረን ሶሎ እሱን ዘግተን ኩ መልሰን የእኛን ቴክኖሎጂ ሌሎች ኩባንያዎች እንዲጠቀሙት ማድረግ ጀመርን እና አጭር ጽሁፍን መልእክት ይልክ የነበረው ስፖርት ውጤቶች እና ለሌሎች ኩባንያዎች የጀርባ ኢንፍራስትራክቸር ያደረግነው መሀለንዋይ አንድ አይነት ናቸው ስለሆነ በዛ በኩል አፕላይ ስናደረገው የተሻለ ውጤት አምጥቶልናል። ያያችሁት እንደ ማለት ነው። አዎ፣ በማከራየት እና በማቅረብ መስራት ጀመርም ማለት ነው። አቶ ሳሙኤል አለማየሁ፣ በጣም ነው የማመሰግነው ስለ ጊዜ። ወደፊት በሰፊው እንደምናወራ ተስፋ አድርጋለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ ሶ ማች እስክንድርና እንግዳውን እናመሰግናለን። ወደ መጨረሻው ዘገባችን እናመራለን። የአፍሪካ ምጣኔ ሀብት እድገት በዓለም የሸቀጥ ገበያ ዋጋ መቀነስ እና የቆዩ የመዋቅር ችግሮች የተነሳ የተቀዛቀዘ ሁኔታ ታይቶበታል። የዓለም የገንዘብ ድርጅት አይኤምኤፍ ከጥቂት ዓመታት በፊት ከአምስት ከመቶ ከፍ ብሎ ያድግ እንደነበር ያስቀመጡትን አሀዝ ካለፈው ዓመት ጀምሮ ዝቅ አድርገው ተንብየውታል። እነዚህን አጠቃላይ የምጣኔ ሀብት አለመረጋጋቶች በመሰረታዊ የመዋቅር ለውጥና የግልና የመንግስት ገንዘብ ፍሳ ፍሰትን በማቀላጠፍ ረገድ የተያዙ ስራዎችና ፈተናዎችን ሄኖክ ሰማግዜር በቀጣዩ ዘገባ ይዳስሰዋል። ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ሲያሽቆለቁል ተመልክተናል። ከፍተኛ እድገት ላይ የነበሩ የዓለም የገንዘብ ድርጅት አይ ኤም ኤፍና የዓለም ባንክ ይመሰክሩላቸው የነበሩ እንደ ኬንያ፣ ኢትዮጵያ፣ ዩጋንዳና የመሳሰሉ ሌሎች አፍሪካ ሀገሮች በፈተና ነው የሰነበቱት። የዓለም የሸቀጦች ገበያ መውደቅ በተለይ በነዳጅ ሀብትና በወጪ ንግድ የሚተዳደሩን ምጣኔዎች እጅጉን የጎዳ ዓመት ነበር። የአፍሪካ ሶስቱ ትልቁ ምጣኔ ሀብቶች ማለትም ናይጄሪያ፣ ደቡብ አፍሪካና አንጎላ ወደ ግማሽ የሚሆነውን የአህጉሪቱን አጠቃላይ ሀብት የሚወክሉ ናቸው ሲሆናቸው በነዳጅና ሸቀጦች ገበያ ውድቀት ገቢያቸውና እድገታቸው ክፉኛ ቀንሷል። ከዚህ ቀደም በፍጥነት የሚያድጉ በነዳጅና ሌሎች የተፈጥሮ ሀብቶች የማይመኩ እንደ ኢትዮጵያ ያሉ ምጣኔዎች በአካባቢ ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው ድርቅና ተያያዥ ችግሮች ሰቅዘው ይዘዋቸዋል። ሚትሱሂሮ ፉኩሳዋ የአይኤምኤፍ ምክትል ስራ አስኪያጅ ናቸው። በነዳጅና ሌሎች ሀብቶች ምጣኔያቸውን መሰረት ያላደረጉ ሀገሮችን ቢሆኑ መሰረታዊ የመዋቅርና የፖሊሲ ችግሮች አሉባቸው ይላሉ። በተፈጥሮ ሀብት ያልበለጸጉና በፍጥነት ሲያድጉ የነበሩ ሀገሮች ከጊዜ ወደ ጊዜ እየጨመሩ የመጡ ፈተናዎች ተጋርጠውባቸዋል። ለምሳሌ የመንግሥት ብድር በእጅጉ እየጨመረ የመጣባቸው ሀገሮች ወጪያቸውን ከገንዘብ አቅማቸውና ሌሎች የውጭ ጫናዎች ጋር ማመዛዘን ይኖርባቸዋል። ዶናልድ ካቢሩካ በአፍሪካ ምጣኔ ሀብት ለረጅም ዓመታት የሰሩና አስቀድሞ የአፍሪካ ልማት ባንክ ፕሬዚዳንት ሆነው ያገለገሉ ናቸው። የአፍሪካ ምጣኔ በተለይ በተፈጥሮ ሀብት የበለጸጉ መሰረታዊ ለውጥ ስለሚጎድላቸው ዝግመታቸውን ከዓለም የሸቀጥ ገበያ ውድቀት ጋር ብቻ ማያያዝ ችግሩን ለመፍታት ያሉ የፖሊሲ አማራጮችን አያስተናግድም፣ ማድበስበስ ነው ይላሉ። የማዕከላዊ ባንክ ነጻነት የት አለ። ያ ነጻነትስ ለምንድን ነው በዚህ መድረክ የማይነሳው ከዚህ ቀደም ውጤት ያመጣ ፖሊሲ አይደለም እንዴ ከዚያ በተጨማሪ ደግሞ የፖሊሲ ትግበራ ላይ ያሉ እክሎችስ አንዳንድ ጊዜ በጣም ጥሩ ፖሊሲዎችም በየጊዜው ከመቀያየር ወጥ የሆነ አማካይ ውጤት የሚያስመዘግብ ፖሊሲም በመተግበር ይሻላል የጉልቻ መለዋወጥ የምጣኔ ሀብት እድገት ላይ መተማመን አይፈጥርም ነው የሚሉት ካቢሩካ የቀድሞው የአፍሪካ ልማት ባንክ ፕሬዚዳንት ዶናልድ ካቢሩካ የአፍሪካ ሀገሮች መዋቅራዊ ለውጦቻቸው የንግድ ወጪን የሚቀንሱና ኢንቨስትመንትን የሚያበረታቱ መሆን አለባቸው ይላሉ በነዳጅ ሀብት የሚመኩ ሀገሮችም የተለያዩ ገቢዎችን ማጠናከርና የስራ አምዳቸውን ማስፋፋት አለባቸው ይላሉ In this period of slowdown, I want to urge governments to keep the pedal on on infrastructure spending. በዚህ ምት እድገት በተቀዛቀዘበት ዘመን መንግስታት እንዲያደርጉ የምመክረው የመሰረተ ማት ላይ የሚያደርጉትን ወጪ እንዳይቀንሱ ነው። የጀመርናቸውን የባቡር መንገዶች እናጠናቅ። ጅቡቲና ኢትዮጵያ ይሄን ነው ያደረጉት። ኬንያም እንዲሁ በስራ ላይ ትገኛለች። መሰረታዊ የመዋቅር ለውጥ የሚያመጡ ኢንቨስትመንቶች ናቸው። የንግድ ስራ ወጪን ይቀንሳሉ፣ ምጣኔ ሀብትን ያነቃቃሉ። የዛምቢያ የገንዘብ ሚኒስትር ፌሊክስ ሙታይ የመንግስታቸውን አትኩሮት ሲያስረዱ ከዛምቢያ የግል ዘረፋን በተመለከተ ወሳኙ ስራችን የኃይል አቅርቦትን ማዳረስ ነው። የንግድ ማበረታቻ መስጠት መልካም ነው። ነገር ግን መብራት ከሌለ የንግድ ስራ ይቆማል። ሁለተኛው የንግድ እንቅስቃሴ ላይ የተጋረጡ ፈተናዎችን መቅረፍ ነው። ድንበር ለመሻር አራት ቀናት ለምን ይፈጃል? በዚህ ላይ መስራት አለብን። እነዚህ ማነቆች በተግባር ስናስወግድ የንግድ ወጪን እንቀንሳለን። እንደ ኢትዮጵያ ያሉ በፍጥነት በማደግ ላይ ካሉ የአፍሪካ ሀገሮች የሚመደቡ ምጣኔዎች ብዙ ስራ ይጠበቅባቸዋል። ለአስር አመት ብቻ ማደግ ብልጽግናን አያመጣም። ባለሙያዎቹ በውይይቱ እንዳሰመሩበት ለረጅም ጊዜ በተለያዩ የምጣኔ ሀብት ዘርፎች ሁሉን አቀፍ እድገት ማስመዝገብ ወሳኝ መሆኑን ያሰመሩበት። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ፣ ከዋሽንግተን። የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማህሪክ በትዊተርም እንዲሁ ሀሽታግ ካቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሶ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። ዲጄ ፋትሱም አብሮን ነበር። የስርጭት መሀንዲሱ ፒተርም ፒት ነው የምንለው እሱም አብሮ ነበር። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።